የብሔራዊ የጸጥታና ደህንነት የጋራ ግብረ ኃይል በመንግሥት ከፍተኛ አመራሮች ላይ ጥቃት በመፈጸም አገራዊ ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ የነበሩ ቡድኖች ያላቸውን በቁጥጥር ስር አውያለሁ አለ። የከሰሰበት መንገድ ወይም የያዘበት መንገድ በጭራሽ የሚገናኝም አይደለም። ከሙያው ባለፈ የሰማችኋቸው ደግሞ ከታሳሪ ቤተሰቦች አንዳንዶቹ የሰጡትን አስተያየት ነው። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። የትግራይ ክልል ጊዜያዊ አስተዳደር ከቀድሞ ካቢኔ ስልጣን ተረከበ። የዚህም ዘገባ ደርሰኗል። በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መጋቢት 27 2015 ዓ ም ጤና ስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ቤል አንድራዴ ነው። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ ዝግጅቶች ይዘን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግዲህ ወልዴ። መልካም ምሽት ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በጊኒ የአስገድዶ መድፈር ድርጊት ከተፈጸመባት በኋላ ሕይወቷ ባለፈው አንዲት ታካሚ ጋር በተያያዘ የተከሰሱ የሕክምና ዶክተሮች ጥፋተኛ ተብለው ወህኒ ወርደዋል። በሆስፒታል የተፈጸመው የአስገድዶ መድፈር ወንጀል የሀገሪቱን ሕዝብ ክፉኛ አስደንግጦ ሰንብቷል። በጊኒ በሆስፒታል ውስጥ የተደፈረችውን የ25 ዓመቷ ታካሚ ጸሐፊ መማ ሲላ ከሁለት ዓመት በፊት በቱኒዚያ በህክምና በመረዳት ላይ ሳለች ሕይወቷ አልፏል ሲል መንግስት በወቅቱ በሰጠው መግለጫ አስታውቆ ነበር። በኮናክሪ የሚገኝ የወንጀል ችሎት ዳንኤል ላማ፣ ፓትሪስ ላማ እና ሴሌስቲን ሚሊሙኖ የተባሉ ሐኪሞች ወጣቷን ጸሐፊ አስፈራርተው በፈጸሙባት ያስገድደው መድፈር ሕይወቷ እንዲያልፍ በማድረግ እና በጽንስ ማስወረድ ጥፋተኛ ብሏቸዋል። ሴቦሪ ሲሴ የተባለ አራተኛ ሐኪም ሌሎችን አደጋ ላይ በመጣል በሚል ጥፋተኛ ተብሏል። የወንጀል ችሎቱ ጎጂ ንጥረ ነገር ለታካሚ መስጠት በሚል አራቱ ሐኪሞች የተከሰሱበትን ወንጀል ውድቅ አድርጓል። ዳንኤል ላማና ፓትሪስ ላማ እያንዳንዳቸው በ15 ዓመት ስራት ሲቀጡ ሲሴ ደግሞ በአንድ ዓመት ስርት ተቀጥቷል። በሕግ ቁጥጥር ስር ያሉ አለውና እየተፈለገ ያለው ሚሊሙኑ ደግሞ በ20 ዓመት ስራት ተቀጥቷል። በግለሰቡ ላይ የመያዣ ትእዛዝ እንደወጣበት የኤኤፍፒ ዘገባ አመልክቷል። የወጣቷ ጸሐፊ መማ ሲላን ሞት ሽንፈትን ተከትሎ ፍትህ ለመማሲላ የሚል ዘመቻ በማኅበራዊ ሚዲያ ሲደረግ ቆይቷል። በጎ አድራጊው ድንበር የለሽው የሐኪሞች ቡድን ከ400 በላይ የሚሆኑ ፍልሰተኞችን ከማልታ ባህር ዳርቻ ላይ መታደጉን አስታወቀ። የቡድኑ መርከብ የደረሱሉን ጥሪ ወዳሰሙት ፍልሰተኞች ለመድረስ በወጀብ በተናጠው ባህር ላይ ለአስር ሰዓታት መጓዟ ታውቋል። በኋላም መርከቧ ፈጣን ጀልባዎችን ወደ ፍልሰተኞቹ በመላክ 8 ሴቶችንና 30 ሕፃናትን ጨምሮ 440 ፍልሰተኞችን ከአደጋ መታደጓን የኤኤፍፒ ዘገባ አመልክቷል። ፍልሰተኞቹን የማዳን ስራ ሳቢያው አስራ አንድ ሰዓታትን እንደወሰደም ታውቋል። ጂኦ ባረንስ የተሰኘችው የድንበር የለሾቹ የሐኪሞች ቡድን መርከብ ባለፈው የካቲት በሜዲትራኒያን ባህር ላይ የህይወት ማዳን ተግባር በምታከናውንበት ወቅት የመንግስትን ህግ ጥሳለች በሚል በጣሊያን ባለስልጣናት ታግታ ቆይታ ነበር። መርከቢቱ የጉዞ መረጃዋን ለሚመለከተው ባለስልጣን አላሳወቀችም የሚል ክስ እንደቀረበባቸው የሐኪሞቹ ቡድን አስታውቋል። የቀኝ ክንፍ ወግ አጥባቂ ፓርቲ መሪና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የፍልሰተኞችን ቁጥር ለመቀነስ ቃል በመግባት ስልጣኑን ይዘዋል። አዲስ ያወጡት ህግ የበጎ አድራጊ መርከቦች በአንድ ወቅት አንድ የነፍስ አድን ስራ ብቻ እንዲያከናውኑ ያዛል። ህጉ የሞት አደጋን እንዲጨምር ያደርጋል ሲሉ ነቃፊዎች ይናገራሉ። የጣሊያን መንግስት የነፍስ አድን መርከቦቹ ፍልሰተኞች እንዲበረታቱ አድርጓል ሲል ይከሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካው ምክር ቤት አፈ ጉባኤ ኬቪን መካርቲ በዛሬው ዕለት የታይዋንን ፕሬዚደንት ሳይ ኢንግወንን በካሊፎርኒያ ግዛት አግኝተው እንደሚወያዩ ይጠበቃል። ሊደረግ የታቀደው ውይይት ከቻይና ተቃውሞ እንዲሁም የአጠፌታ እርምጃ እንወስዳለን የሚል ማስፈራሪያን አስከትሏል። ባለፈው ዓመት የታይዋኑ ፕሬዝደንት የአሜሪካኑን ምክር ቤት አፈ ጉባኤ የነበሩትን ናንሲ ፔሎሲ ተቀብለው በማነጋገራቸው ቻይና በአጠፌታው በአስርተ ዓመታት ውስጥ አድርጋ የማታውቀውን ወታደራዊ ልምምድ በታይዋን አቅራቢያ አድርጋለች። ጓቲማላንና በሊዝን ጎብኝተው ትናንት ማክሰኞ ካሊፎርኒያ የገቡት ሳይ ከሆቴላቸው ውጪ ደጋፊዎቻቸውና ተቃዋሚዎቻቸው ተቀብለዋቸዋል። ተቃዋሚዎቹ አንድ ቻይና የሚል መፈክር ሲያሰሙ ደጋፊዎቻቸው ፎቶቸውንና የአገሪቱን ሰንደቅ ዓላማ ይዘው ታይተዋል። ታይዋንን እንደ ግዛቷ የምትቆጥረው ቻይና ሎስ ኤንጀለስ በሚገኘው ቆንስላዋ በኩል ባወጣችው መግለጫ ሳይ ውይይቱን የሚያደርጉት ለፖለቲካ ታይታ ነው ብላለች። ይህ በእንዲህ እንዳለ ቻይና በዩክሬንና በሌሎችም ግጭት ባሉባቸው የዓለም ክፍሎች ሰላምን በተመለከተ በጋራ ኃላፊነት እንድትወስድ የአገሪቱን ፕሬዝደንት ሺጂንፒንግን በሚያገኙበት ወቅት አጽንኦት እንደሚሰጡት የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ዛሬ ተናግረዋል። በቻይና የፈረንሳይ ኤምባሲ በመገኘት ለአገራቸው ዜጎች ንግግር ያደረጉት ማክሮን ዩክሬን፣ ኢራን እና ሰሜን ኮሪያን ጨምሮ ዓለም አቀፍ ጉዳዮችን በተለይም ሰላምን በተመለከተ ቻይና በጋራ ኃላፊነት የምትወስድበትን ሁኔታ ከፕሬዚደንት ሺ ጋር በሚኖራቸው ውይይት ትኩረት እንደሚሰጡት አስታውቀዋል። የአውሮፓ ኮሚሽን ፕሬዚደንት ኦርሰላ ቮንደርላይን ከማክሮን ጋር አብረው ጉብኝት በማድረግ ላይ ይገኛሉ። የአውሮፓን አንድነት ለማሳየት ነው ተብሏል። በጉብኝታቸው ሩሲያ በዩክሬን ላይ የምታካሄደው ጦርነት ዋና አጀንዳ እንደሚሆን ይጠበቃል ሲል አሶሴትድ ፕሬስ በዘገባው አመልክተዋል። በመጨረሻ ማድማጮች የዓለም አቀፉ አቶሚክ ኃይል ባለስልጣን ኃላፊ ራፋኤል ግሮሲ በሩሲያ ቁጥጥር ስር ስላለው የዛፕሮጄዣ ኒኩሌር ኃይል ጣቢያን በተመለከተ ለመነጋገር ሞስኮብ ይገኛሉ። ጉብኝታቸው የመጣው በዛፕሮጄዣ ክልል ላይ በሩሲያ በተፈጸመ የመድፍ ጥቃት አንድ ወንድ ተገድሎ ሌላ አንድ ሴት ደግሞ መቅሰሏን ተከትሎ ነው። የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ኃላፊ የሆኑት ግሮሲ ባለፈው ረቡ ለሁለተኛ ጊዜ የዛፕሮጄዣን ኒኩሌር ኃይል ጣቢያን ጎብኝተው ነበር። ግሮሲ ለሩሲያ መገናኛ ብዙሃን እንደተናገሩት ሁኔታዎች መሻሻል እያሳዩ አይደለም። የሩሲያ ኃይሎች የዛፕሮጄዥያን የኒኩሌር ኃይል ጣቢያን በጦርነቱ መጀመሪያ ላይ ባለፈው ዓመት ተቆጣጥረው እንደነበር ይታወሳል። ሩሲያና ዩክሬን አንደኛው ሌላውን ጣቢያውን በመድፍ ደብድበዋል በማለት ሲካሰሱ ቆይተዋል። የሁለቱንም ክስ ማረጋገጥ እንዳልቻለ የሮይተርስ ዘገባ አመልክተዋል። አድማጮች ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መጋቢት 27 2015 ዓ.ም። አስተናጋጃቸው አሉላ ከበደ፣ የድምፅና ምስል አቀናባሪዎቹ ግርማ ደገፋና ስሳይ አሸናፊ የዕለቱ ዋና አዘጋጅ ሲሆን ግርማ፣ የማኅበራዊ ቅንብሮቻችን አስተናጇ ደግሞ አበባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ራም ማክሊን ነው። የተቀሩት ባልደረቦቻችንም በየዝግጅቶች ውስጥ ታገኟቸዋላችሁ። እስከ አራት ሰዓትም ዝግጅታችን ይቀጥላል። አሁን በቅድሚያ ወደ ዕለቱ አቢይ ርዕስ እናቀናለን። በመግቢያው ያስተዋወቅኩት ነው። የዕለቱ አቢይ ርዕስ በመንግሥት ከፍተኛ አመራሮች ላይ ጥቃት በመፈጸም ሀገራዊ ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ የነበሩ ቡድኖች ያላቸውን በቁጥጥር ስራዊ ያለው ሲል የጸጥታና የደህንነት የጋራ ግብረ ኃይል ትላንት አስታውቋል። በዚህ መግለጫ ላይ ስማቸው ከተዘረዘሩት ውስጥ የተወሰኑት ፍርድ ቤት ቀርበው የ14 ቀናት ጊዜ ቀጥሮ ተጠይቆባቸዋል። ፖሊስ ግለሰቦቹን አዲስ አበባንና ባህር ዳርን ጨምሮ በተለያዩ አካባቢዎች በህቡ አደረጃጀት ሁከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ነው ለፍርድ ቤቱ መግለጹን ጠበቃቸው የተናገሩት በክስ መዝገቡ የተካተቱት በአጠቃላይ ስድስት ግለሰቦች እንደሆኑና አምስቱ በኮተቤ ትምህርት ዩኒቨርሲቲ በኮተቤ ዩኒቨርሲቲ እንዲሁም በሐረማያና ወልዲያ ዩኒቨርሲቲዎች በመምህርነት የሚያገለግሉ ምሁራን ይገኙበታል። የክስ መዝገብ ከተከፈተባቸው ግለሰቦች መካከል የሁለቱም ቤተሰቦች አስተያየትን በማካተት ኬኔዲ አባተ ተከታዩን ለዕለቱ አብይ ርስ አሰናድተዋል። የጸጥታና ደህንነት የጋራ ግብረ ኃይል ትናንት መጋቢት 26 2015 ዓ ም አመሻሽ ላይ ለመገናኛ ብዙሀን ላከ በተባለው መግለጫው በአዲስ አበባ፣ በባህር ዳር፣ በአዳማና በድሬዳዋ ከተሞች ከፍተኛ የመንግስት አመራሮችን ኢላማ ያደረጉ ጥቃቶችን በመፈጸም ሀገራዊ ሁከትና ብጥብጥ ለማስነሳት ሲንቀሳቀሱ የነበሩ ቡድኖችን በቁጥጥር ስራው ያለው ብሏል። እነዚህ ቡድኖች ህቡ መዋቅር አደራጅተው በሚስጢር ሲንቀሳቀሱ ነበር ያለው የጋራ ግብረ ኃይሉ በአማራና በሌሎች ክልሎች እንዲሁም በአዲስ አዲስ አበባ ጭምር የሚገኙ ምሁራን፣ የሚዲያ ባለቤቶችና አክቲቪስቶች እንደሚገኙበትም ገልጿል። ዶክተር ወንደሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢበይን፣ ዶክተር መሰረት፣ አቶ ወርቁ ተስፋዬ፣ ወልደ ማርያም ተስፋዬ፣ የኋላ ሸት፣ ፋሲል፣ ሰለሞን ልመን፣ ከተማና መንበረ የተባሉ ግለሰቦች በህቡ አደረጃጀቱ ሲሳተፉና ሲያስተባብሩ በቁጥጥር ስር ውለዋል ሲልም መግለጫው አመልክቷል። በመግለጫው ከተጠቀሱት ግለሰቦች መካከል አምስቱ በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ክስ የተከፈተባቸው መሆናቸውን ከጠበቆቻቸው አንዱ የሆኑት የሕግ አማካሪና ጠበቃ ሰለሞን ገዛሀኝ ገልጸዋል። ስለ ግለሰቦችም ማብራሪያ የሰጡን ጠበቃው ከአምስቱ መካከል በመገናኛ ብዙሃን የተሰራጨውና ግብረ ኃይሉ የጠቀሰው የአንደኛው ተጠርጣሪ ስምና ፎቶ የተለያየ ስለመሆኑ እንዲሁም የባልደራስ ምክትል ፕሬዝደንት አቶ አማሃ ዳኘው በክስ መዝገቡ ላይ ቢኖሩም በግብረ ኃይሉ መግለጫ ላይ አለመጠቀሳቸውን ተናግረዋል። ድህነትን የጋራ ግብረ ኃይሉ በህቡዕ እየተንቀሳቀሱ ይገኛሉ ያላቸውን ቡድኖች ህብረተሰቡ በአሁኑ ወቅት በከፍተኛ ጭቆና ውስጥ ይገኛል የሚል ቅስቀሳ በማድረግ በሃይማኖት በብሔር እንዲሁም ከእኛ ውጭ ሀገሪቷን ሌላ ማስተዳደር የለበትም በሚል የፖለቲካ ጽንፈኝነት አላማ ዙሪያ ደጋፊዎችን ለማሰባሰብ እየሞከሩ ነበር ብሏል። በዚህም ህዝቡን ነጻ እናወጣለን የሚል የአመጽ እንቅስቃሴ ለማካሄድ ሲያደራጁ ነበር ሲልም አክሏል። ከተጠርጣሪዎቹ መካከል ጉዳያቸውን በፍርድ ቤት እየተከታተሉ የ የሚገኙት የረዳት ፕሮፌሰር ሲሳይ አውግቸው ባለቤት በሰጡን አስተያየት ባለቤታቸው እርዳታ በማሰባሰብ ስራ ላይ ከመሰማራታቸው ውጭ በወንጀል ሊያስጠረጥራቸው የሚችል ነገር አለ ብለው እንደማያምኑ ተናግረዋል። ያው ፍርድ ቤት ነው የያዘው ጉዳይ። እኛ ምንም ዝርዝሩን የምናውቀው ነገር የለም። መች ነው የተያዙት? ከቤት ከአራት በኋላ ምሽት። ሊያስጠረጥራቸው ወይም ደግሞ ፖሊስ እንዲፈልጋቸው ሊያደርጋቸው የሚችል ተግባር አለ ወይ? ምናልባት እናንተ የምታውቁት፣ እየለመነ ከመርዳት ውጭ ምን አይነት ተግባር ሊኖር ይችላል? የተፈናቀሉ ወገኖችን ከፈጣሪ ፍትህ እየጠበቅን ነው ያለ ነው እንግዲህ ፈጣሪ ፍርዱን ይስጥ ነው ብለውን አቶ ሄኖክ አዲሱ። ሌላው በፍርድ ቤት ጉዳያቸውን በመከታተል ላይ የሚገኙ ተጠርጣሪ ሲሆኑ የቤተሰባቸው አባል መሆኑን የነገረኝ አቶ ሙልጌታ አለሙ ዛሬ ሄኖክን በእስር ቤት እንደጠየቀው ገልጿል። እሱን ለማግኘት ተሞክሬ ነበር። ዛሬ ያው ማለት አኪ የተደረገበት መንገድ እሱ ከዛው የሌለበትና ምንም ከጠበቀው ውጭ የሆነ ክስ ነው። እሱም በጣም ነው ሰርፕራይዝ የሆነው። የነበረን አጭር ቆይታ ስለነበር ብዙ ተረጋግተን አላወራንም። ግን ያው የክሱ እንትን እሱ ከሚሰራው ስራና መንግስት የከሰሰበት መንገድ ወይም የያዘበት መንገድ በጭራሽ የሚገናኝም አይደለም። ትንሽ ኮንፊዩዝ ነናል። ከሙያው ባለፈ የሌሎች እንትኖች ላይ ኢንቮልቭ አያደርግም የሚገርመ ስራውን ነው የሚሰራው ያው ካለው ፖለቲካል ሲትዌሽንና አንጻር ዝም ብሎ እንደዚህ ፐርሰናሊ ስናወራ ምናምን ነው ሀሳብ ምንለዋወጠው ከዛ ውጭ የተለየ ነገር አያራምድም። የስራ ባልደረባቸው ነኝ ያለው ጌታቸው ፈንታው ደግሞ ተከታዩም ብሏል ዜናው ከአዲስ የመኮንን የወልድያ ዩኒቨርሲቲ መምህር፣ ከዛ በተጨማሪ ደግሞ ኃላፊነት በኢንስቲቲ ኦፍ ቴክኖሎጂ ኤክስኪቲቭ ዳይሬክተር ነው። እና ወደ አዲስ አበባ የመጣበት ዋና ምክንያት በዩኒቨርሲቲ የስራ ጉዳይ ነው። ከዚህ ከሰሜኑ ጦርነት ጋር በተያያዘ የተለያዩ የቤተ ሙከራ ማሽኖች ውድመትና ዘረፋ የደረሰባቸው ነበሩ። የተወሰኑ የጥገና ስራዎች ከኢትዮ ኢንጂነሪንግ ግሩፕ የምታውቀው ከሆነ እሱ ጋር የጥገና የውል ስምምነት ሰነድ ለማስጨረስ ነበር የመጣው። እንደውም ኦረዲ ደብዳቤውን የኤምኦዩን ከነሱ በኩል ተፈርሞ ከዛ ከወልደ ዩኒቨርሲቲ ፕሬዚዳንት በኩልም ፊርማው ኦረዲ ተረጋግቶ እሱን ኦሪጂናሉን አድርሶ የቀጣይ ስራዎችን ጨርሶ ለመምጣት ነበር የሄደው እሱንም ጨርሶ የሰላሳ ፐርሰንት ቅድሚያ ክፍያ የሚሆን ደብዳቤ ከድርጅቱ አጽፎ ይዞ ሊመለስ ሲል ነው እንግዲህ በቁጥጥር ስር በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ከሚገኙት ስድስት ተጠርጣሪዎች መካከል አቶ ወርቁ ተስፋዬ በዋስ እንዲለቀቁ ትናንት የወሰነው ፍርድ ቤቱ በሌሎቹ ላይ ደግሞ ለፖሊስ የአስራ አራት ቀን የምርመራ ጊዜ የፈቀደ ሲሆን ይህን በመቃወም ይግባኝ ማስገባታቸውን ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኝ ተናግረዋል። ይግባኝ እንጠይቅ። ቀን በጣም ብዙ ነው። ስለዚህ በዚህ ጉዳይ ላይ በተጨማሪ በተጠየቀው ቀን ላይ ይግባኝ እንጠይቅ ይለናል። ባልደረቦች አሉ። ይግባኝ እንጠይቅ በተባለው መሰረት ያው ይግባኙ ተዘጋጅቶ ለነገ አራት ሰዓት ተቀጥሯል። ነገ አራት ሰዓት ላይ የቃል ግጭት እና ብጥብጥ በመቀስቀስ የሽብር ወንጀል ተጠርጥረው የተያዙት ግለሰቦች በአማራ ክልል ውስጥ በሁሉም ስፍራዎችና በአዲስ አበባ እንዲሁም በሀገሪቱ በሚገኙ ሁሉም ዩኒቨርሲቲዎች ተማሪዎችን በአካባቢዎቹ ከሚኖሩ የብሔሩ ተወላጆች ጋር አስተሳስረው የማደራጀት ስራዎችን ሲሰሩ ነበር ብሏል ግብረ ኃይሉ። በመግለጫው ወታደራዊ ክንፍ በማደራጀት በጦር መሳሪያ የታገዘ የከተማ ላይ ጥቃት የመፈጸም እቅድ ነበራቸው ሲልም ገልጿል። አስተባባሪ ከተባሉት ባለፈ ተልዕኮ ተቀብለው ሲንቀሳቀሱ ነበሩ ያላቸው ግለሰቦችም መያዛቸውን የገለጸው ግብረ ኃይሉ ሌሎች ተጠርጣሪዎችን በቁጥጥር ስር የማዋሉ ተግባር ቀጥሏል ብሏል። ይሁን እንጂ በቁጥጥር ስር የዋሉት ፍርድ ቤት ለመቅረብ አለመቅረባቸው በመግለጫው የጠቀሰው ነገር የለም። ይህን ለማጣራት ከፌዴራል ፖሊስ አስተያየት ጠይቀን የነበረ ቢሆንም የተለያዩ የጸጥታና የደህንነት ተቋማት በጋራ በሚሰሩት ጉዳይ ላይ የፌዴራል ፖሊስ በተናጥል አስተያየት መስጠት እንደማይችል ተነግሮናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። በቅርቡ የተዋቀረውና በፕሬዝዳንቱ አዲሱ ፕሬዚዳንት ማለት ነው አቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ ረቡዕ መጋቢት 27 2015 ዓ ም በቀድሞ ፕሬዚዳንት በዶክተር ደብረ ጽዮን ገብረ ሚካኤል ሲመራ ከቆየው የክልሉ ካቢኔ ይፋ ርክክብ አድርገዋል፣ ይላል። በርክክብ ስነ ስርአቱ ላይ የቀድሞ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ከአዲሱ ካቢኔ ጋር ተባብረው እንደሚሰሩም ተነጋግረዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ በበኩላቸው ከርክክቡ በኋላ በሰጡት መግለጫ ከፌዴራል መንግስት ጋርም የተሻለ መተማመን ላይ ደርሰናል ብለዋል። አያይዘውም ከኤርትራ መሪዎች ጋር በሰላማዊ መንገድ ችግሮችን ለመፍታት በመልካም ጉርብትና ለመስራት ዝግጁ ነን ሲሉም ተደምጠዋል። ሙልጌታ አጽበሀ በጉዳዩ ላይ ያደረገውን ክትትል እንዲህ አቀናብሮታል። በትግራይ ክልል የተቋቋመው አዲሱ ጊዜያዊ አስተዳደር ከቀድሞው አስተዳደር በይፋ ርክክብ በመፈጸም በዛሬ ዕለት ስራውን ጀምረዋል። በመቀለ ከተማ በተካሄደው የርክክብ ስነ ስርዓት ላይ ላለፉት አምስት አመታት የትግራይ ክልልን ሲመሩ የቆዩት ዶክተር ደብረ ጽዮን ገብረ ሚካኤል ከአዲሱ ጊዜያዊ አስተዳደር ካቢኔ ጋር ተባብረው እንደሚሰሩ ገልጸዋል። ኩሉ ጸገሙን ተጻቢርኩም ምንም ደገፍ ካብ መንግስቲ ንተይራውኩም ከመንግስት ምንም ሳትጠብቁ ሁሉንም ችግር ተቋቁማችሁ ባላችሁ አቅም የመመከት ሂደቱ ውጤታማ እንዲሆን የሚቻላችሁን ሁሉ አድርጋችኋል። ብዙ መስዋዕትም ከፍላችኋል። እንደ አመራርም ብዙ ችግር ተሸክማችሁ መጥታችኋል። ለህዝባችሁና ለመንግስታችሁ ክብር በመታገላችሁ ልትኮሩ ይገባል። የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምፅ በሰጡት ማብራሪያ አስተዳደሩ ከስድስት ወራት እስከ አንድ ዓመት ይቆያል ብለዋል። የተዋቀረው የጊዜያዊ አስተዳደር ካቢኔ 27 አባላት እንዳሉትና ከሀምሳ አንድ በመቶ በላይ ከህወሀት 49 በመቶ ደግሞ ከትግራይ ኃይሎች ከምሁራና ከባይቶና ፓርቲ የተውጣጡ እንደሆኑ ገልጸዋል። በ2012 ዓ ም የተመረጠውን የትግራይ ክልል መንግስት ለህዝቡ ጥቅምና ሰላም ሲባል ወደ ጊዜያዊ አስተዳደር እንዲቀየር ተስማምተናል፣ ፈርመናል። ስለዚህ አሁን እየሆነ ያለው የነበረውን ነባር ካቢኔ ወይም የተመረጠው መንግስት ለጊዜያዊ አስተዳደሩ ስራን ማሸጋገር ነው ማለት ነው። ስለዚህ ከዚህ በፊት ይሰሩ የነበሩ ስራዎችን በኤግዚት ሪፖርት መልክ በየሴክተሩ ለተመደቡ ኃላፊዎች ሽግግር ይደረጋል። በተደረገው የካቢኔ አባላት የሀላፊነት ምደባ ኔትናል ጄኔራል ታደሰ ወረደ ምክትል ፕሬዚደንትና የሰላምና ጸጥታ ዘርፍ ኃላፊ ኔትናል ጄኔራል ጻድቃን ገብረትንሳይ ምክትል ፕሬዚደንትና ያልተማከለ አስተዳደርና ዴሞክራታይዜሽን ዘርፍ ኃላፊ ሆነው ተሹመዋል። የባይቶና ፓርቲ በመወከል የካቢኔው አባል የሆኑት አቶ ታደለ መንግስቱም የክልሉ የትራንስፖርትና መገናኛ ቢሮ ኃላፊ ሁነው ተሹመዋል። በትግራይ እንኳን የተቃዋሚ ፓርቲ አባል ሆኖ ወደ መንግስት ካቢኔ ሊገባም ተቃዋሚ ፓርቲ ሆኖ ለመስራትም አስቸጋሪ ሆኖ ቆይተዋል በማለት ምደባውን የተቀበሉት አቶ ታደለም አሁን የተገኘው አጋጣሚ ከህዝቡ ጋር ለመቀራረብ እንደሚያግዛቸው ገልጸዋል። ሚያሰራ ሂደት ማለ ሚያሰራ ማለ ግን እኛ የምናምነው እንደ ፓርቲ ስልጣኑ በህዝብ ነው ብለን እናምናለን። ህዝብ ጋር ለመገናኘት ደግሞ ይሄ አንዱ መንገድ ነው። ከነ ቻለንጁ ማለት ነው፣ ከነ ችግሮቹ ህዝብ ጋር የምንገናኝበት እስከሆነ ድረስ ያው ጥሩ ነው ብለን የምናስበው ግን ያው ፈታኝ ነገር እንዳለው ግን ግምት ውስጥ አስገብተን ነው እኛ የገባ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከርክክቡ በኋላ በሰጡት መግለጫ አስተዳደሩ ቅድሚያ በመስጠት በአፋጣኝ የሚያከናውናቸውን ተግባራት ጠቁመዋል። የአካል ጉዳት የደረሰባቸው ተዋጊዎች በቂ ሕክምና የሚያገኙበትና መልሰው የሚቋቋሙበት ስራ እንደሚጀመር የተናገሩት ፕሬዚደንቱም ተፈናቃዮች ወደ ቀያቸው የሚመለሱበትና በህገ መንግስቱ በሚታወቅ ሁሉም የትግራይ መሬት አስተዳደራዊ መዋቅር የመዘርጋት ስራ እንደሚሰራ አስታውቀዋል። ከፌዴራሉ መንግስት ጋር ክልሉ ያለውን ግንኙነት በተመለከተ የመተማመን ሂደቱ በየጊዜው እየጨመረ እንደሆነ አቶ ጌታቸው በመግለጫቸው አመልክተዋል። ጥርጣሬን ሙሉ በሙሉ ለማጥፋት ጊዜ እንደሚጠይቅ የታወቀ ነገር ነው። የነበረው ያለመተማመን በአሁኑ ጊዜ በተሻለ መልኩ እየተቀረፈ በአንዳንድ ጉዳዮች የጋራ መግባባት መፍጠር እንደምንችል መገንዘብ ጀምረናል። በዚህም ለሕዝብ ጥቅም ሲባል ያለመተማመኑም ቢኖር የጀመርናቸው መልካም ግንኙነቶች አሉ። በፌዴራሉ መንግስት ስራ ለማስጀመር የሚያስችል በጀት ለክልሉ መለቀቁን የገለጹት አቶ ጌታቸው ምን ያህል ብር እንደተፈቀደ ግን ይፋ አላደረጉም። ከሰኔ ወር 2013 ዓ ም ጀምሮ ወደ ክልሉ በጀት ያልተላከ በመሆኑ ይኸው በጀት ተሟልቶ እንዲላክ መጠየቃችን እንቀጥላለን ብለዋል። የአማራ ክልል ፕሬዚደንት ከጥቂት ቀናት በፊት በክልሉ ቴሌቪዥን ጣቢያ ቀርበው ከትግራይ ክልል ጋር በህጋዊና በሰላማዊ መንገድ ግንኙነትን ለማሻሻል ፍላጎት እንዳለው የገለጹት በማስመልከት አቶ ጌታቸው ተጠይቀው ስለ ሰላም ማውራታቸው ሰላማዊ ሀሳብ ለውጥ መምጣቱ መልካምና የሚበረታታ ሀሳብ መሆኑ ጠቅሰዋል። አያይዘውም በትግራይ ክልል በኩል ጥያቄ ካለ በህጋዊ መንገድ መልስ መስጠት ይቻላል እንደተባለው ሁሉ በአማራ ክልል በኩል ጥያቄ ካለ በህጋዊ መንገድ መመለስ አለበት ሊባል እንደሚገባ አስተያየት ሰጥተዋል። በህገወጥ መንገድ የተወሰደ መሬትና ንብረት መመለስ ይገባል በማለት አስተያየታቸው በአጽንኦት አስቀምጠዋል። ጊዜያዊ አስተዳደራቸው ከሌላ ከማንኛውም አካል የሚያደርገው ግንኙነት የህዝባችንን ስሜትና ጉዳት በማያሳንስ መልኩ እናደርገዋለን ሲሉም አክለዋል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና ራሳቸው የኦሮሞ ነጻነት ሰራዊት ብለው ከሚጠሩ ኃይሎች ጋር የነበራቸው ግንኙነት በአሁኑ ጊዜ ምን ይመስላል የሚል ከቪኦኤ ለቀረበላቸው ጥያቄ ሲመልሱ ፌዴራል መንግስቲ ምስ ናይ ኦሮሞ ዕጡቃት ዝገብሮ ናይ ሰላም ልዝብ ብሙሉእ ልብና ንድግፍ ኢና። የፌዴራሉ መንግስት ከኦሮሞ ታጣቂዎች ጋር የጀምረውን የሰላም ውይይት በሙሉ ልባችን እንደግፋለን። ወደ ሰላማዊ መንገድ ፈጥነው እንዲገቡና መላው የኦሮሞ ህዝብም በመረጋጋት ኑሮን እንዲቀጥል ነው የምንሻው። ለራሳችን የምንፈልገውን ነው ለኦሮሞ ህዝብም የምንመኘው። አቶ ጌታቸው ከዚህ ውጭ ከታጣቂው ቡድን ጋር ተያይዞ ለተነሳው ጥያቄ ቀጥተኛ ምላሽ ሳይሰጡ አልፈዋል። ባለፈው ሳምንት ከፌዴራሉ መንግስትና ከኦሮሚያ ክልል አመራሮች ጋር የጊዜያዊ አስተዳደሩ አመራሮች ውይይት ማካሄዳቸውን ያወሱት አቶ ጌታቸው የኦሮሚያ ክልል መንግስት በግብርና፣ በጤና እንዲሁም በትምህርት ዘርፎች ድጋፍ ለማድረግ ቃል መግባቱን ከትናንት ጀምሮ ደግሞ ከክልሉ ወደ ትግራይ ክልል ማዳበሪያና ምርጥ ዘር መጓጓዝ መጀመሩን አስታውቀዋል። የኤርትራ መንግስት አሰራሮች አስመልክቶ በሰጡት አስተያየትም ምስ ዝኮነ ይኹን ሓይሊ ሰላም ክፈጥርና ተልና ቁስልናይን ሓክን ተልና ንኤርትራን ዝምልከት እዩ ቶበናት ንእምነት እርግፀኛ ይኹንኩን ግን ከማንኛውም ኃይል ጋር ሰላም እንፈጥራለን ቁስላችንን ማከክ አንፈልግም ያልነው ኤርትራንም የሚመለከት ነው። በእኛ እምነት እርግጠኛ ባልሆንም ከኤርትራ አመራሮችም ጤና ያላቸው አይታጡም። ይህ ጉዳይ እንደማያዋጣ አውቀው እስካሁን የተፈጸመው በደል ይበቃል ብለው ወደ ሰላማዊ ወንድማማችነትና ጉርብትና የሚመለሱበት ሁኔታ ካለ ቢያጤኑት፣ የሚል ሀሳብ አለኝ። ከትግራይ ክልልም ሆነ ከዓለም አቀፍ ተቋማት በጦርነቱ ወቅት በኤርትራ መንግስት ወታደሮች ተፈጽመዋል ስለተባሉ የሰብዓዊ መብቶች ጥሰቶች ማስተባበያ የሚሰጠው የኤርትራ መንግስት በዛሬው በአቶ ጌታቸው መግለጫ ላይ ያለው ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በቅርቡ ባወጣው የሰብዓዊ መብቶች ጥሰቶችን በሚገመገመው አመታዊ ሪፖርቱ በሰሜን ኢትዮጵያ ጦርነት ውስጥ የተሳተፉ ሁሉንም ኃይሎች የጦር ወንጀል መፈጸም ማቸው ተረጋግጧል ሲል ሪፖርት አውጥቷል። አቶ ጌታቸው በተጠያቂነት ጉዳይ ማብራሪያ ሲሰጡ በአገር ውስጥ አካታች የሆነ የፍትህ ስርዓት ቢዘረጋ እንኳን ጦርነቱ የውጭ ኃይል የተሳተፈበት ስለሆነ ዓለም አቀፋዊ የሆነ ሂደትን የሚጠይቅ ነው ብለዋል። ለአሜሪካ ድምጽ ሙሉጌታ አጽብሃም መቀለ። ሙሉጌታ ጽቡሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን ቀደም ብለን ዘገባውን ባስተዋወቅንበት ወቅት የቀድሞ የህወሓት ሊቀመንበር ስንል ዶክተር ገብረ ሚካኤል ደብረ ጽዮን ገብረ ሚካኤል እናስተዋውቀን ነበር። የህወሓት የቀድሞ ሳይሆን አሁንም የህወሓት ሊቀመንበር ናቸው። የቀድሞ የሆኑት ለክልሉ ፕሬዚዳንትነት ነው። ማስተካከያ ይወሰድልን። አሁን ወደ ዓለም አቀፍ ዘገባዎች ስናልፍ ወዲህ ወደ ዋሽንግተን የሚመልሰን እናገኛለን። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የንግድ ሰነዶችን በማጭበርበር ተጠርጥረው በኒውዮርክ ግዛት ለቀረቡባቸው 34 የወንጀል ክሶች ጥፋተኛ አይደለሁም ሲሉ የእምነት ክህደት ቃላቸውን በትላንትና ዕለት ሰጥተዋል። ፍርድ ቤት ከቀረቡ ከሰዓታት በኋላ ታዲያ ለደጋፊዎቻቸው ባሰሙት ንግግር ክሱን ውድቅ አድርገው የኒውዮርክን አቃቤ ሕግ ዓላማ ተችተዋል። የአሜሪካ ድምፅ ዘጋቢዎች ያደረሱንን በርከት ያሉ ዘገባዎች ጨምቃ ስምንሽ የቆየ እንደሚከትለው ታቅርበዋለች። የቀድሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትላንት በኒውዮርክ ከተማ ለሚገኘው ፍርድ ቤት እጃቸውን ሰጥተው ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ጨምሮ የነበራቸውን ያልተገቡ ጾታዊ ግንኙነቶች ለመደበቅ የንግድ ሰነዶችን አጭበርብረዋል በሚል የቀረበባቸውን ክስ ተቃውመዋል። የማንሃታን አውራጃ አቃቤ ሕግ አልቪን ብራግ ክሱን ሲያብራሩ ይህን ነበር ያሉት። ሌሎች ወንጀሎችን ለመሸፈን 34 ሐሰተኛ ማብራሪያዎች ተሰጥተዋል። ግለሰቡ ማንም ቢሆን እነዚህ በኒውዮርክ ግዛት ከባድ ወንጀሎች ናቸው። ትራምፕ ወደሚኖሩበት ፍሎሪዳ ግዛት ሲመለሱ በደጋፊዎቻቸው አቀባበል የተደረገላቸው ሲሆን የግል ንብረታቸው በሆነው ማራላጎ ሪዞርት ባደረጉትና በቴሌቪዥን በተላለፈው ንግግራቸው አቃቤ ህጉ የፖለቲካ ዓላማ አላቸው ብለዋል። በታሪክ ለመጀመሪያ ጊዜ አንድ ያልተሳካለት የአውራጃ አቃቢ ህግ የቀድሞ የአሜሪካን ፕሬዚዳንትን ሁሉም ባለሙያና የህግ ተንታኝ የሚያስከስስ ነገር እንደሌለ እየተናገረ ክስ መስርቷል። ምንም የሚያስከስስ ጉዳይ የለም። የቀድሞ ፕሬዚዳንት አክለው እንደዚህ አይነት ነገር በአሜሪካ ይከሰታል ብዬ አስብ ያላውቅም ሲሉም ተናግረዋል። የሰራሁት ብቸኛው ወንጀል ሀገራችንን ሊያጠፏት ከሚፈልጉ ሰዎች ያለ ፍርሃት መከላከል ነው። ትራምፕ በማንሃታን አውራጃ አቃቤ ህግ ቢሮ ክስ የቀረበባቸው እንደ አውሮፓውያን አቆጣጠር በ2024 በሚደረገው ፕሬዝዳንታዊ ምርጫ ጣልቃ ለመግባት መሆኑንም ጠቁመዋል። ከህዝብ የተሰበሰቡ አስተያየቶች እንደሚያሳዩት ትራምፕ በሚቀጥለው ዓመት ለሚደረገው ምርጫ የሪፐብሊካን ፓርቲን ወክለው ለመወዳደር የቀረቡ ዕጩዎችን በሙሉ በልጠው እየመሩ ነው። ከህዝብ የተውጣጡ ዳኞች ግን ትራምፕ መከሰስ አለባቸው ሲሉ ድምጻቸውን የሰጡ ሲሆን በጆርጅ ታውን ዩኒቨርሲቲ የህግ መምህር የሆኑት ፓውል ሺፍ በርማን በህግ ሂደቱ ላይ እያደረሱት ያለው ጥቃት እራሳቸው ላይ መዘዝ ያመጣባቸዋል ይላሉ። ክሱ የሚሰማው በመረጃና በህጉ ላይ ተመስርቶ ነው። እና ደግሞ ይሄ ከአሜሪካ ህዝብ ጋር ለሚኖራቸው ግንኙነት አይረዳቸውም፣ ምክንያቱም አሜሪካውያን የቀድሞ ፕሬዚዳንቱን በተመለከተም ቢሆን የህግ ሂደቱ የተሟላና ፍትሃዊ ሆኖ ሲሰራ ማየት ይፈልጋሉ። ኒውዮርክ ከሚገኘው ፍርድ ቤት ውጪ የተሰበሰቡ ሰዎችም የተከፋፈሉ የተከፋፈሉና ስሜታዊ ነበሩ። ዲዮንቺኒ ለምሳሌ የቀድሞ ፕሬዚዳንት ደጋፊ ነው። ፕሬዚዳንቴን ዶናልድ ትራምፕን እደግፋለሁ። እሳቸው በአሜሪካ ታሪክ ውስጥ ታላቁ ፕሬዚዳንት ናቸው፣ ምናልባትም በምድር ፕላኔት ላይ ያልታየ ምርጥ መሪ። ጀነፈር ፊሸር ደግሞ በተቃራኒው የትራምፕ ደጋፊ አይደለችም። እሳቸው አታላይ ናቸው። አሁንም ድረስ የተታለሉ ብዙ ሰዎች አሉ። የኒውዮርክን ነዋሪዎች ግን አያታልሉም። ነገር ግን ብርሃኑን ማየት እንደሚችሉ ተስፋ አድርጋለሁ። ትራምፕ ፍርድ ቤት ቀርበው የእምነት ክህደት ቃላቸውን በሰጡበት ወቅት የአሜሪካ ፕሬዝዳንት ጆ ባይደን በዋይት ሀውስ መደበኛ ስራቸውን ማከናወናቸውን ቀጥለዋል። ባይደን በወቅቱ ከሳይንስና ቴክኖሎጂ አማካሪዎቻቸው ጋር ተገናኝተው ሰው ሰራሽ ልህቀት ስላለው ጥቅምና ጉዳት አስተያየታቸውን ሲሰጡ ነበር። ስለ ዶናልድ ትራምፕ ክስ ከጋዜጠኞች የቀረበላቸውን ጥያቄም ችላ ብለዋል። የሴኔቱ አብላጫ ድምፅ መሪ ቸክ ሹመር በበኩላቸው ባወጡት መግለጫ ትራምፕ የንግድ ሰነዶችን በማጭበርበር ለቀረበላቸው 34 የወንጀል ክሶች ፍትሐዊ ፍርድ ያገኛሉ ብለው እንደሚያምኑ ገልጸዋል። በርካታ የሪፐብሊካን ህግ አውጪዎች ግን ይህን አመለካከት አይጋሩም። የቀድሞው ፕሬዝዳንት ላይ የቀረበው ክስ ፖለቲካዊ ይዘት ያለው ነው የሚል አቋም አላቸው። ስምኝሽ፣ የቆየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ዓለም አቀፍ ዜና መፍትሄ የተኮረ ጋዜጠኝነት የዓለምን ችግሮች ለመፍታት ያግዛል የሚል ነው። መገናኛ ብዙሃን በብዛት የሚያተኩሩት መጥፎ ዜናዎች ላይ ነው የሚል ወቀሳ አዘውትሮ ይሰማል። መፍትሄ ተኮር ጋዜጠኝነት የሚል መጠሪያ የተሰጠውን መንገድ የሚከተሉ ጋዜጠኞች ታዲያ በዘገባዎቻቸው ችግሮች ላይ ብቻ ሳይሆን ችግሮቹን መፍታት በሚያስችሉ መንገዶችም ላይ ያተኩራል ይላል ዲኖ ጃሂድ። በዘገባው ቆንጅታየ እንደሚከተለው ታቀርበዋለች። እንደ አውሮፓውያኑ የዘመን አቆጣጠር በ 2015 ዓ ም ጋዜጠኛ ብሪ ዘልትነር በዩናይትድ ስቴትስ ኦሃዮ ክፍለ ሀገር ክሊቭላንድ ከተማ የህጻናት ድህነት ይዞታ ላይ ዘገባ ለማሰናዳት ጉዳዩን መከታተል ጀመረች። በወቅቱ ክሊቭላንድ በመላ ሀገሪቱ ከፍተኛ የህጻናት ድህነት አሀዝ ከነበራቸው ከተሞች መካከል አንዷ ነበረች። እናም ጋዜጠኛ ብሪዘልትነር ዘልትነር ባደረገችው ክትትል በከተማዋ የሚሞቱት ሕፃናት ቁጥር ከአጠቃላዩ አገር አቀፉ አማካይ አሀዝ የበለጠ ሆኖ ተገኘ። በተለይም የጥቁር አሜሪካውያኑ ሕፃናት ሞት ቁጥር ከፍተኛ ነበር። ጋዜጠኛዋ እንዲህ ስትል ታስረዳለች። ትልቅ ችግር ነበር፣ ደግሞም ለብዙ ጊዜ የቆየ ችግር ነው። የከተማይቱ ባለስልጣናትና በአጠቃላይ ነዋሪው ለችግሩ ትኩረት እንዲሰጡ ጋዜጠኞች ለበርካታ ዓመታት የወተወቱ ቢሆንም የተለወጠ ነገር አልነበረም። ክሊቭላንድ ውስጥ ካለው ጋር በጣም ተመሳሳይ ችግር ያለው ነገር ግን በተሻለ ሁኔታ ላይ የሚገኝ አካባቢ ለመፈለግ ተነሳን። ቦልቲሞር በነዋሪዎቿ ስብጥር እና ተያያዥ መረጃዎች ከክሊቭላንድ ጋር እጅግ በጣም ትመሳስላለች። ቦልቲሞር ከተማ የህጻናት ሞት ችግሯን የመፍታቱን ስራ እንደ አውሮፓውያን አቆጣጠር በ2009 ዓ ም ጀምራ በ2015 የህጻናት ሞት አሃዟን በ24 ከመቶ ለመቀነስ እንደቻለች ዘልትነር በዘገባዋ ደርሳበታለች። ዘገባዋን ካወጣች በኋላም የክሊቭላንድ ከተማ ባለስልጣናት እነሱም ይህንን ቦልቲሞር የተጠቀመችበትን አማራጭ መንገድ ብንጠቀም ይበጀን ይሆናል በሚል አነጋግሯት ቦልቲሞር የተጠቀመችባቸውን አብዛኞቹን መርሃ ግብሮችን ያካሄደችውን ስርዓታዊ ለውጦች ስራ ላይ ማዋል ጀመሩ። በ2015 ነው የጀመሩት። እናም የሕፃናትን ሞት በሚመለከት ቦልቲሞር በተመሳሳይ ጊዜ ውስጥ ያገኘችውን የመሰለ ውጤት አግኝተውበታል። እንዲህ ያለው የብሪድ ዘልትነርን መርማሪ ዘገባ የመሰለ የጋዜጠኝነት አሰራር ነው መፍትሄ ተኮር ጋዜጠኝነት የሚል መጠሪያ የተሰጠው። ቲና ሮዝንበርግ በእንግሊዝኛ ስሙ ሶሉሽንስ ጆርናሊዝም ኔትወርክ የሚባለው ድርጅት መስራቾች ከሆኑት መካከል አንዷ ነች። ጋዜጠኞች ውጤታማ የሆኑ ስራዎች ላይ ያተኮሩ ዘገባዎች እንዲያጠናቅሩ እንረዳቸዋለን። የምንፈልገው ታዲያ ጥልቅና በጣም ሙያዊ ደረጃቸውን የጠበቁ ሪፖርቶችን እንዲያቀርቡ ነው። የሚዘግቡት መፍትሄ የሚያመጣ ጥረት በማድረግ ለመርካት አይደለም። ማንኛውም ዜና ላይ እንደሚደረገው ጉዳዩን ይዘግቡታል። የመፍትሄ ተኮር ጋዜጠኝነት ስብስቡ ባለፉት አስር ዓመታት ውስጥ ከሶስት ሺህ በላይ ጋዜጠኞችን አሰልጥኗል። ቲና ሮዝንበርግ እንዲህ ስትል ታስረዳለች። አዲስ ነገር ሆኖ አይደለም። እኛ ያደረግነው ነገር ቢኖር እንዲህ ላለው አሰራር ስርዓት መፍጠር ነው። በዚህ ዙሪያ የተካሄዱ ጥናቶችን ልምድ ለመለዋወጥ የሚጠቅሙ መንገዶችን አሰባሰብን። እነዚያን ልምዶች በማስፋፋት ረዳን። ለችግሮች የሚሰጡ መፍትሄዎች ውጤታማ መሆናቸውን የሚያሳዩ ማስረጃዎችን በደንብ ስራዬ ብሎ መፈለግ አለብን። በዘገባዎቻቸው የሚያቀርቧቸው አሃዛዊ መረጃዎች ተአማኒ መሆናቸውንም ማረጋገጥ ያስፈልጋል። መፍትሄ ተኮር ጋዜጠኝነት ጋዜጠኞች ስራቸውን ከወገንተኝነት በራቀ ፍትሀዊ መንገድ እንዲያከናውኑ እና የሚያቀርቧቸው ዘገባዎች አዎንታዊ ውጤት በማምጣት ረገድ እንዲያግዙ እድል የሚሰጥ ነው። あ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 በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ አደረግነው ቅንብር ነው የምንሻገረው። ትምህርት ነክ ዘገባ ነው። አምባ ትምህርት ለተቸገሩ የበጎ አድራጎት ማህበር ሕፃናትና ታዳጊዎች በአቅም እጦት ሳቢያ ከትምህርት ገበታቸው እንዳይነጠሉ ወይም እንዳይርቁ ለማገዝ የሚሠራ ተቋም ነው። ከ13 ዓመታት በፊት የተቋቋመው አምባ ከሕፃናቱ ባሻገር ለወላጆቻቸው መሠረታዊ ትምህርት በመስጠትም ማኅበረሰባዊ አበርክቶቱን አስፋፍተዋል ይለናል። ስለ ማኅበሩ የስካሁን እንቅስቃሴዎችና ስለ መጪ ዘመን ግቦቹ የበለጠ ለመረዳት የማኅበሩን አጋር መስራችና የቦርድ አባል አቶ ሄኖክ አለሙን ያነጋገረው ሀብታሙ ስዩም አስቀድመውም ስለ አመሰራረቱ ያጫውቱናል፣ አቶ ሄኖክ። ሕፃናት አምባ ውስጥ ነው ያደግ ነው። አብዛኞቻችን አባቶቻችን በሱማሌ ጦርነት ወቅት ተሳትፎ አድርገው ራሳቸውን መስዋዕት ባደረጉት በአባቶቻችን ካሳ እኛን መንግስት ለማሳደግ በኢትዮጵያ ሕፃናት አምባ በጥሩ እንክብካቤ አሳድጎ አሁን ላለንበት ደረጃ አድርሶናል። ስለዚህ እኛ ደግሞ ያንን ውለታ በምን መልኩ መመለስ እንችላለን በሚል በምንኖርበት አካባቢ ጋር የነበሩት ህፃናት የትምህርት ተደራሽነት በጣም አነስተኛ ስለነበረ በተለይም ደግሞ በቅድመ መደበኛ ትምህርት ላይ የሚሄዱ ህፃናት እድላቸው የጠበበ ስለነበረ በምንኖርበት አካባቢ በአሁኑ ሰዓት የካ ክፍለ ከተማ ወረዳ ዘጠኝ ወይም ልዩ ስሙ ኮተቤ ኪዳነ ምሕረትና መድኃኔ ዓለም አካባቢ የተፈናቃዮች ቁጥር ከፍተኛ የነበረበት የወታደር ሰፈር የሚባልበት በተለምዶ ወደ ዋሻ ሚካኤል መሄጃ አካባቢ ላይ በርካታ ህፃናት ከትምህርት ገበታ ወደኋላ ይቀሩ ስለነበረ፣ እኛ እነሱን ፊደል በማስቆጠር ያለንን ነገር በነፃ በመስጠት ለምን ቢያንስ ውለታችንን በዚህ መልኩ መመለስ አንችልም? በማለት ፈረንጆቹ አቆጣጠር 2009 ዓ.ም አካባቢው ላይ ያሉ ዕድሮችን በማነጋገር ተጠነሰሰ። በ2010 ላይ የበጎ አድራጎት ድርጅቶች ኤጀንሲ በሱ ተመዝግበን እንቅስቃሴ ጀምረን ይኸው እስካሁን ድረስ አለ። አምባ የተባለው ተቋም በርካታ ተማሪዎች ከትምህርት እንዳይርቁ የሚያደርጉ መርሃ ግብሮችን መዘርጋታችሁን ሰምቻለሁ። የምታደርጓቸውን እንቅስቃሴዎች እስቲ የተወሰኑትን አጠር አድርገው ያጋሩን። አምባ ትምህርት ለተቸገሩ በጎ አድራጎት ማህበር ዋነኛው የተቋቋመ ያው ለትምህርት እንደመሆኑ መጠን ዋነኛው ለቅድመ መደበኛ ሕፃናት ተማሪዎች እድሜያቸው ከሶስት ዓመት እስከ ሰባት ለሆኑት ነፃ የትምህርት አገልግሎት ይሰጣል። የኪንደርጋርድን ከትምህርቱ ባሻገር የምገባ አገልግሎት የዛሬ አስራ ሶስት ዓመት ጀምሮ እኛ ጠዋት ላይ መክሰስ፣ ምሳሳት ላይ ደግሞ ምሳቸውን የመመገብ ስራ ይሰጣል። ከዚህም ባሻገር የትምህርት ቁሳቁስ በነፃ ይሰጣል። ከዚህ በተጨማሪ ደግሞ ልጆቹ ወደ ኤሌመንታሪ ወይም ወደ ፐብሊክ ስኩል ሲል እስከ ሃይስኩል ድረስ የገቡት ደግሞ በዚሁ በትምህርቱ ላይ ድሮፕ አውት እንዳይበዛ ለማድረግ የጥናት አገልግሎት፣ የላይብራሪ አገልግሎት፣ የኮምፒውተር ስልጠና እና ሌሎች ኤክስትራ ካሪክላር አክቲቪቲስ እንደ በስፖርት ለምሳሌ በእግር ኳስ፣ በሙዚቃ፣ በቲያትር፣ በስዕል የመሳሰሉትን እንዲጠመዱ በማድረግ ልጆቹ ይህንን አገልግሎት እንዲያገኙ እናደርጋለን። ከልጆቹ ባሻገር ደግሞ የሕፃናቶቹ ወላጆች ወይም እናቶች አብዛኞቹ ፊደል ያልቆጠሩ ስለነበሩ እነሱንም ከተሰዓት በኋላ ከዘጠኝ ሰዓት እስከ አስራ አምስት ሰዓት ባለው ጊዜ ውስጥ መሰረተ ትምህርት የሚባለው ይሄ ቤዚክ ሊትሬሲ እንዲያገኙ በማድረግ በዛ በወረዳው ላይ እንደ ፓይለት ፕሮጀክት እየተንቀሳቀሰ ቆይቷል። ለነሱ የዚህ የቤዚክ ሊትሬሲ ፕሮግራም ከተሰጣቸው በኋላ ደግሞ ተጨማሪ ስልጠናዎችን ከተለያዩ ስቴክሆልደሮች ጋር በመነጋገር በምግብ ዝግጅት፣ በልብስ ስፌት፣ በፀጉር ስራ በመሳሰሉት እንዲሰለጥኑ በማድረግ እናቶቹ በኢኮኖሚ እንዲጠነክሩና ራሳቸውን እንዲጥሩ በማድረግ ላለፉት በርካታ ዓመታት ሲጥር ቆይቷል። አሁንም እያደረገ ይገኛል። እንግዲህ ቀደም ብለው የጠቀሷቸው በርካታ ስራዎች አሉ። እነዚህን ስራዎች ለማሳካት ደግሞ ወጪው በዚያው ልክ የሚልቅ ይመስለኛል። ለምታደርጓቸው መርሃ ግብሮች የሚሆን የገንዘብም ሆነ ሌሎች አይነት ድጋፎችን በምን መንገድ ነው የምታገኙት? በምን መንገድ ነው ይህንን እንቅስቃሴያችሁን የምትደግፉት? ይህንን እንቅስቃሴ ለማድረግ ገቢ ይፈልጋል። ያንን ገቢ በተለያዩ ሰዎች፣ የተለያዩ ግለሰቦች፣ የተለያዩ መስሪያ ቤቶችን በር እያንኳኳን ደብዳቤ እየጻፍን በምናቃቸው አብሮ አደግ ጓደኞቻችን በተለይ በማሳደጊያ ውስጥ አብረውን ያደጉ በርካታ ግለሰቦች በተለያየ ጊዜ በአይነትና በገንዘብ ድጋፍ አድርገውልናል። እንዲሁም ደግሞ ግለሰቦች ይመጡና ይጎበኛሉ። በሚጎበኙበት ሰዓት ምንድን ነው የሚጎላችሁ? ምንድን ነው የሚያስፈልጋችሁ ሲሉን፣ ይሄ ያስፈልጋ እንላቸዋለን። አብዛኛውን ጊዜ የመጡ በዛ አይነት መልክ ይረዱናል፣ ያግዙናል ቋሚ የሆነ የገቢ ምንጭ የለንም። ቋሚ የሆነ ዶነር አካልም የለንም። በእንደዚህ አይነት መልኩ ነው ያለ ነው። እስካሁን ድረስ በመንግስት በኩል ያው እውቅና ከመስጠት አኳያ እስከ ቅርብ ጊዜ ድረስ ውስጥ በኪራይ ቤት ውስጥ ነንበር የነበርነው። አሁን ካሉት ከንቲባ በፊት የነበሩት የመስተዳደሩ የበላይ አካላት መጥተው አይተው የነበርንበትን ችግር አይተው ወደ ሶስት ሺህ ካሬም የሚሆን ቦታ በጣም በቅርባችን አካባቢ ላይ ለጊዜያዊ እንድንጠቀምበት ሰጥተውን እዛ ላይ ደግሞ ለትምህርት ቤቱ ወይም ደግሞ ለበጎ አድራጎቱ እንቅስቃሴ ሊረዱ የሚችሉ ሩላር አግሪካልቸራል እንቅስቃሴ እናደርጋለን። ለምሳሌ እንደ ዶሮ እርባታ፣ የወተት ላም የማርባት እንዲሁም ደግሞ የጓሮ አትክልቶችን ስራዎችን በመስራት ለትምህርቱ ወይም ደግሞ ለበጎ አድራጎቱ ድጋፍ ሰጪ በማድረግ እየሰራ እንገኛለን። በዚህ ሰዓት የሚያዳምጡንም በርካታ ኢትዮጵያውያን፣ ትውልደ ኢትዮጵያውያን አሉ። የእናንተን እንቅስቃሴ ዘመናት እንዲሻገር በርካታ ህጻናትና ታዳጊዎችን ይጠቅም ዘንድ ሊያደርጉት የሚችሉት ድጋፍ ምንድን ነው? እንዲሁም ደግሞ አብራችሁ የመጪ ዘመን እቅዳችሁ ምን እንደሆነ ጠቅለል አድርገው ቢነግሩ። ፕሮግራሞች ያሉን የስፖንሰርሽፕ ፕሮግራም አንድ ልጅን አንድ ሰው ከሀያ አምስት ብር ጀምሮ በወር ማለት ነው በየወሩ 350 ድረስ አንድ ልጅን ስፖንሰር ማድረግ ይችላል። ያቺ ብር ተጠራቅማ ነው ለብዙዎቹ ከእርሳስና ከእስክሪብቶ ጀምራ ዩኒፎርሙንም፣ መግቦቱንም፣ የተለያዩ የመምህራን ደሞዝንም ሌሎች ጠቅላላ ወጪዎችን ሊሸፍን የሚችል ስለዚህ በስፖንሰር በማድረግ መልኩ በአይነትና በገንዘብ ድጋፍ በማድረግ እንዲሁም ከጎናችን በጸሎትም ቮለንታሪ ሰርቪስ በመስጠት የበጎ አድራ የሚያደረጉ ስራዎች የሚሰሩ ስራዎች አሉ። እነሱንም አብሮ በማገዝ ከትምህርት ቤቱ ጎን እንዲቆሙ በዚህ አጋጣሚ ለመጋበዝ እፈልጋለሁ። በነገራችን ላይ ካሉን አሁን በአሁኑ ሰዓት ወደ ሁለት መቶ ህጻናት ትምህርት ቤት ውስጥ አገልግሎቱን ከሚያገኙት ውስጥ ወደ አስር ፐርሰንቱ የአካል ጉዳተኞች ናቸው። እነዚህ አካል ጉዳተኞች እንደ ዊልቸር እና የተለያየ መንቀሳቀስ መሳሪያ ያስፈልጋችኋል። እነዚህ ነገሮችንም በማቅረብ መላ አድማቾች። ከጎናችን እንዲቆሙ እጋብዛለሁ። የወደፊቱ ራያችሁ፣ ህልማችሁ ምንድን ነው የተባለው፣ እንግዲህ ይህንን የጀመርነውን የበጎ አድራጎት ድርጅት እስከ መጨረሻው ለማስቀጠል አንደኛ መስተዳደሩ ለጊዜያዊ የሰጥንን ቦታ አሁን የአካባቢ ጥበቃ የአዲስ አበባ አካባቢ ጥበቃ ልቀቁ ብሎን በፍርድ ቤት በመመላለስ ላይ እንገኛለን። መንግስት ያንን ቦታ ሴኪርድ ቢያደርግልን እዛ ቦታ ላይ ለአካል ጉዳተኞች የፊዚዮቴራፒ ሴንተር፣ ወላጅ እናቶች ደግሞ የካፓሲቲ ቢልዲንግ ሴንተር፣ የትሬኒንግ ሴንተሩን፣ ቤተመጽሐፍትና የአዳሪ ትምህርት ቤቶችን የተለያዩ ፕሮጀክቶችንም እየነደፍን ስለሆነ ይህንን በጎ አድራጎት የሚደግፉ ማንኛውም አካል ከጎናችን ቢሆን ከኛ ያደግንበትን ህፃናት አምባ በትንሹ ትንሹ እዚህ ጋራ ለማሳየት ትልቅ ህልም አለን። አቶ ሄኖክ አምባ የበጎ አድራጎት ተቋምንና እንቅስቃሴውን አስመልክተው ለሰጡን ማብራሪያ ሁሉ በእጅጉ አመሰግናለሁ። መልካም እድል፣ መልካም ዘመን እንዲገጥማችሁ እመኛለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ታሙንና እንግዳውን አቶ ሄኖክም አቶ ሄኖክን እኔ አመሰግናለሁ። ክብራትና ክብራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡ ምሽት ዝግጅታችን ነው። እስከ አራት ሰዓት ይቀጥላል። አሁን ወደ ተከታዩ ቅንብር እንሻገራለን። ከምዕራብ አፍሪካ የሚያዘልቀን ዘገባ ነው። በቡርኪና ፋሶ በወረሃ የካቲት አጋማሽ ላይ በማህበራዊ መገናኛዎች ላይ የተለቀቀውና ወታደራዊ መለዮው የለበሱ ሰዎች በህፃናት አስክሬን መሀከል ሲዘዋወሩ የሚያሳየው ምስል በወታደራዊ ካምፕ ውስጥ መቀረጹን አሶሽትድ ፕሬስ ያደረገው ማጣራት ማረጋገጡን ያመለክታል። ከሟቾችም የአንዱን ቤተሰብ አግኝቶም አነጋግሯል። ለዝርዝሩ ስመኝሽ የቆየ የ16 ዓመቱ አዳማ በሰሜን ቡርኪና ፋሶ ከሚገኘው አያቱ ቤት ብዙም ሳይርቅ ከሚገኝ ስፍራ የሚኖሩ ላሞቹን ለመመገብ ስፍር ቁጥር ለሌላቸው ጊዜያት በእግሩ ተመላልሷል። በየካቲት ወር አጋማሽ አንድ ቀን ግን ኢማም የመሆን ህልም የነበረው ታዳጊ ወደ ቤቱ ሳይመለስ ቀረ። አዳማ ደብዛው ከጠፋ ከቀናት በኋላ ቤተሰቦቹ ያዩት በሞባይል ስልክ አማካኝነት ሲሰራጭ በነበረ አሰቃቂ የቪዲዮ ምስል ላይ ነበር። አዳማና ሌሎች ደማቸው የፈሰሰ ስድስት ልጆች እጆቻቸውን ታስረው አብዛኞቹ እስከ ወገባቸው እራቁታቸውን ሆነው ወድቀው ይታያሉ በዙሪያቸው በደርዘን የሚቆጠሩ ሰዎች ከበዋቸው አብዛኞቹ በድካም መንፈስ በሬሳዎቹ መካከል እየተረማመዱ ሌሎቹ ደግሞ ቪዲዮ እየቀረጹ ይታያል በመሀል አንዱ እየሮጠ ወደ አዳማ በመሄድ ጭንቅላቱ ላይ ድንጋይ ሲያሳርፍበትም ይታያል ከተሰነጠቀው ቁስል ደም ሲፈስ ቪዲዮውን የሚቀርጸው ሰው ደግሞ ሲስቅ ይሰማል። ይህኛው አልሞተም ነበር ይላል የሰውየው ድምፅ ወደ አዳማ እያሳየ። ለቤተሰቦቹ ደህንነት ሲባል አሶሴትድ ፕሬስ የአዳማን ሙሉ ስም ከመግለጽ ተቆጥቧል። ሰውየው ጨምሮ ለምንም አጠቅሙም፣ ሰው ከመግደል ውጭ ሌላ ስራ የላችሁም፣ ሁላችሁንም አንድ ባንድ እንገላችኋለን ይላል። የቡርኪና ፋሶ ጦር በዓለም አቀፍ ሕግ መሰረት የጦር ወንጀል የሆነውን ይህን ግድያ አልፈጸምኩም ሲል ኃላፊነት እንደማይወስድ ገልጿል። ሆኖም አሶሴትድ ፕሬስ የተመለከተው 83 ሰከንድ ያክል እርዝማኔ ያለው ቪዲዮና ከሳተላይት የተገኙ ምስሎች ግድያው አዳማ ከሚኖርበት አካባቢ አቅራቢያ ኡአሂጉያ ከተሰኘ ከተማ በስተ ሰሜን ምዕራብ ሁለት ኪሎ ሜትር ርቀት ላይ በሚገኝ ወታደራዊ ካምፕ ውስጥ መፈጸሙን ያሳያሉ። በቪዲዮ ላይ የለበሱትን ዩኒፎርምና ተሽከርካሪዎቻቸውን በመመልከትም እስከ ቅርብ ጊዜ ድረስ በአሜሪካና አውሮፓ ህብረት ስልጠናና የትጥቅ ድጋፍ ይሰጣቸው የነበሩ የቡርኪና ፋሶ ጸጥታ ኃይል አባላት መሆናቸውን አሶሲየትድ ፕሬስ ገልጿል። የአዳማ እናት ልጃቸው በጸጥታ ኃይሎች መያዙን የሰሙት ከሌላ ዘመዳቸው ሲሆን እስካሁን ግን መገደሉን የሚያሳየውን ምስል አልተመለከቱም። አዳማ ረዥም ዕድሜ የመኖር እድል ቢያገኝ ኖሮ ማህበረሰቡ እንዲያድግ ይረዳው ነበር ግን አሁን ያ እድል የለውም። ሞቱን ከሰማሁበት ቀን አንስቶ ሀዘን ላይ ነኝ። አለቅሳለሁ፣ ግን ምን ለውጥ አመጣለሁ? ምንም። እግዚአብሔር ነው የሰጠ፣ እራሱ እግዚአብሔር መልሶ ወስዶታል። ምንም ማድረግ አንችልም። ሁሉም የሰው ልጅ ይህ እጣ ይገጥመዋል። ሁላችንም ሟችነን አንድ ቀን እንሞታለን። ላለፉት ሰባት አመታት ቡርኪና ፋሶ ከአልቃይዳና እስላማዊ መንግስት ቡድን ጋር በተገናኘ በሁከት ስትናጥ ቆይታለች። መንግስት የሚደርሱትን ጥቃቶች ማቆም ባለመቻሉ ምክንያት ባለፈው አመት ሁለት መፈንቅለ መንግስቶች የተደረጉ ሲሆን አማጽያኖቹን ለማጥፋትም ቃል ገብተው ነበር። ነገር ግን ብዙም የተቀየረ ነገር የለም። ይልቁንም ቡርኪና ፋሶ አፍጋኒስታንን በመተካት በዓለም ደረጃ በአክራሪዎች ጥቃት ከፍተኛ ሞት የተመዘገበባት ሀገር መሆኗን ዓለም አቀፉ ሽብር ጠቋሚ ተቋም ያወጣው ሪፖርት አመልክቷል። አክራሪዎቹ የሚያደርሱ ጥቃት እንዳለ ሆኖ ነዋሪዎቹ ከዛ የበለጠ የሚፈሩት ከፍርድ ቤት እውቅና ውጭ ግድያ የሚፈጽሙትንና አማጽያኑን ትደግፋላችሁ በሚል ቁጥራቸው ለማይታወቅ በርካታ ሰዎች ለመጥፋት ምክንያት የሆኑትን የቡርኪና ፋሶ ጸጥታ ኃይሎች እንደሆነ ይናገራሉ። አንድ ቀን አድማ በመንገድ ላይ ዝም ብሎ እንዳይዘዋወር ነገርኩት። መንገድ ላይ መዘዋወር አደገኛ ነው። ሰዎች የአክራሪዎቹ አባል አድርገው ሊቆጥሩህ ይችላሉ። ስለዚህ ከአያትህ ቤት ብዙም ማትራቅ ብየው ነበር። እዛ አርፈ ቆይና እግዚአብሔር ሲፈቅድ እጎበኝሃለሁ አልኩት። እግዚአብሔር ሲፈቅድ ሄጄ ላየውና ወደ ቤት ስመለስም ይዤው ልመጣ ነበር። አዳማ ከተሰወረ ከቀናት በኋላ አስክሬኑ ቪዲዮ በተቀረጸበት ወታደራዊ ጣቢያ አቅራቢያ መንገድ ዳር ወድቆ ተገኘ። አሶሴትድ ፕሬስ ያነጋገረው የአዳማ አጎት የእህቱን ልጅ ሬሳ ሲያይ የተሰማውን እንዲህ ይገልጻል። ምስሉን ምስሉን ስመለከት አዳማ መሆኑን አምኜ መቀበል አልፈለግኩም ነበር፣ ግን አውቄዋለሁ። እውነቱን ለመናገር ሳየው በጣም ነበር ያዘንኩት። በእርግጥ ሁሉም የሰው ልጅ ይሞታል፣ ግን እንደዚህ አይነት አሰቃቂ ሞት እጅግ ነው ያዘን። ነው ማድረግ የምንችለው ምንም ነገር የለም። በቡርኪና ፋሶ የሚደርሰው ጥቃት ዘርን መሰረት እያደረገ የመጣ መሆኑንና ህጻናትን ጨምሮ የፉላኒ ብሔር ተወላጆች ኢላማ እየተደረጉ መምጣታቸውን በአካባቢው የመብት አቀንቃኝ ቡድን የሆነው ተቋም ዋና ጸሐፊ ዳውዳ ዲያሎ ይገልጻሉ ህጻናትን እየጎዳ ያለው የጸጥታ ጉዳይ ያሳስበናል በተለያዩ እንቅስቃሴዎች ወቅት የጸጥታ ኃይሉ አባላት ህጻናትን ጠልፈው መውሰዳቸው አዲስ አይደለም ህጻናት ከብት ሲጠብቁ ታፍነው ከፍተኛ ጥበቃ ወደሚደረግበት እስር ቤት ይወሰዳሉ። የአስር ዓመት ዕድሜ ያላቸው ህጻናት ሳይቀሩ። ይሄ ሊታረም የሚገባው አሰራር ነው። ከእስላማዊ መንግስትና አልቃይዳ ቡድኖች ጋር የሚደረገውን ውጊያ ለማገዝ ዩናይትድ ስቴትስ እና አውሮፓ ህብረት ለቡርኪና ፋሶ በአስር ሚሊዮኖች የሚቆጠር ዶላር የሚያወጣ ወታደራዊ ስልጠናና ቁሳቁስ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ባወጡት መግለጫ በቪዲዮ ምስል የሚታየውን አሰቃቂ ጥቃት ያወገዙ ሲሆን የሰብአዊ መብት ጥሰት ውንጀላዎች ተጣርተው ጥቃቱን የፈጸሙ ተጠያቂ ሊሆኑ ይገባል ብለዋል። የቡርኪና ፋሶ መንግስት ቃል አቀባይ ለአሶሴትድ ፕሬስ በሰጡት ምላሽ ብዙ ጊዜ ታጣቂዎች የጸጥታ ኃይሎችን በመምሰልና ተግባራቸውን በመቅረጽ የጸጥታ ኃይሉን ተጠያቂ ለማድረግ ይሞክራሉ ቢሉም፣ የግጭት ተንታኞች ግን ታጣቂዎች አብዛኛውን ጊዜ ለሚያደርሷቸው ጥቃቶች የጸጥታ ኃይሎችን ተጠያቂ እንደማያደርጉና የአካባቢውን ሕዝብ በመፍራት ሕፃናትን እንደማይገሉ ይገልጻሉ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በኢትዮጵያ ባደረጉት ጉብኝት በ21ኛው ምዕት ዓመት ለሚያጋጥሙ ፈተናዎች የሚቀርቡ አፍሪካ መር መፍትሔዎች በይበልጥ ልዩነት እያመጡ ነው ያሉትን በመጥቀስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። የሰሜን ኢትዮጵያ ጦርነት እንዲቆም፣ የህዝቡ ምስቃይ እንዲያበቃ ጥቅምት 23 2015 ዓ ም የተደረሰው ጸብ የማቆም ስምምነት አፍሪካዊ አመራር ያለውን ትልቅ ስፍራ አመላካች ከሆኑ ጉልህ ማሳያዎች አንዱ ነው ብለዋል። የውጭ ጉዳይ ሚኒስትር ብሊንከን የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ወገኖች በጦርነቱ የጭካኔ አድራጎቶች መፈጸማቸውን እና አድራጎቶቹ ያደረሱትን አውዳሚ ውጤት አምነው በመቀበል ያሳዩትን ቁርጠኝነት በደስታ ተቀብለውነዋል ያሉትን ርዕሰ አንቀጹ በማስከተል ጠቅሶታል። የሆነ ሆኖ ኢትዮጵያ በአሁኑ ወቅት የተደቀኑባት አጣዳፊ ኢኮኖሚያዊ ፈተናዎች ዘላቂ ሰላም ለመመስረት የሚደረገውን ጥረት ይበልጡን እያወሳሰቡት ነው ያሉት ብሊንከን ዩናይትድ ስቴትስ የምግብ ዋስትናንና ሌሎችንም ጉዳዮች በሚመለከት ከኢትዮጵያ ጋር በአጋርነት መስራቷን ትቀጥላለች ያሉትን ርዕሰ አንቀጹ አስከትሎ ጠቅሷል። በምናደርገው ሁሉ አላማችን የሕዝባችንን ምኞት እውን ማድረግ እንችል ዘንድ በዩናይትድ ስቴትስ እና በኢትዮጵያ መካከል ጠንካራ አጋርነት መመስረት ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ መልእክቱን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ሰዓታችን እየተገባደደ በመሆኑ ለዛሬ የያዝነውና ነገር ግን አሁን ልናቀርበው ማንችለውን አንድ ፕሮግራም አስተዋውቄ በሚቀጥለው ፕሮግራማችን እንመለስበታለን። በጡረታ ጊዜያቸው በበጎ አድራጎት ስራ የተሰማሩ አንዲት ኢትዮጵያዊ ታሪክ ይመለከታል። በልዩ ልዩ ዓለም አቀፍ ተቋማትና በበርካታ ሀገሮችም ተዘዋውረው ለአርባ ሁለት ዓመታት አገልግለዋል። በአሁኑ ጊዜ ማረፊያቸውን በአገራቸው በኢትዮጵያ አድርገው በቂ አቅም የሌላቸውን ሴት ተማሪዎች የሚማሩበት ኮሌጅ ከፍተዋል። የተላላፊ በሽታ ልዩ ሐኪሟ ዶክተር ትዕግስት ግርማ ለደግ ሚድዋይፍሪ ኮሌጅ የተሰኘ ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው መሆኑን ዘጋቢያችን ኬኔዲ አባተ ነው የሚተርክልን። በዛሬ ሁለተኛ ሳምንት ወይም ሁለተኛ ቅንብሮ የያዝ ነው፣ በሌላ ፕሮግራም ልናቅርብ ነው። ክብራትና ክቡራን አድማጮቻችን እንዳልኩት ሰዓታችን መገባደዱ ነው። ለዛሬ ያልነውን እዚህ ላይ አበቃን። ነገ ምሽት ከሶስት ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከቢል አንድራዴ የስርጭት መሐንዲሱ ከተቀሩ ባልደረቦች ጋር መሆን በዚህ ተሰናበትን። ሰላም ደህና ደሩ።